አሁን ቀደም ብዬ ወዳስተዋወቅኩት የሙዚቃ ዓለም ወግ ከሙዚቃው በፊት ያነሳኋቸውን እንግዶች ልቀበል። ሄኖክ ተመስገን፣ የሙዚቃ ቀማሪ ሙዚቀኛ፣ ፕሮፌሰር ዮናስ እንዳለገዳ የአንጎልና የነርቭ ሕክምና ባለሙያ ፕሮፌሰር ዮናስ። በተደጋጋሚ ፕሮግራሞቻችን የአድማጮችን ጥያቄ ሲመልሱ ነው የሚታወቁት። ሄኖክ እየቆየ ቢሆንም በሙዚቃ ጉዳይ ገባጅነት እንዲህ እንደ ዛሬው ብቅ ስትል እናገኛለን። የዛሬው ታዲያ ለየት ያለ አጋጣሚ ነው። ሙዚቀኛውንና የአእምሮ ሐኪሙን ምን አገናኛቸው የሚል ጥያቄ አጭርም ይሆናል። ታዲያ ቀደም ያለውን ትረካ የተከታተሉ አድማጮቻችን ለማዛመድ ድል ያገኛሉ ብዬ ተስፋ አድርጋለሁ። በቅድሚያ እንኳን ዝና እንኳን ደህና ቆየ መሰግናል። የሙዚቃ ነገር የሚሰማ እንጂ የሚያነጋግር ሆኖ የሚቀርብበት አጋጣሚ ጥቂት ነው እና ቀደም ብሎ ለቅምሻ በሰማችሁት ታሪክ ላይ ሙዚቃ ያለበት ቤት ውጥረት ካለ ይቀንሳል፣ ከመሰረቱ የሰዎችን ደስታ የሰዎችን ጤናማ ሕይወት ያለመልማል የሚል ነው። ሙዚቃ በእርግጥ ጥሩ ስሜት ይፈጥራል የሚለውን ልንረዳ ልናስብ እንችላለን። ነገር ግን ሆን ብሎ ሙዚቃ መስማት የሚያመጣውን ልዩነት ነውና በታሪኩ የተከታተል ነው እስኪ ከጠቅላላ ስሜታችሁን እነሳ ሄኖክ፣ አንተ ለሰዎች ሙዚቃ በመጫወት ነው ይበልጡን እድሜሄን የገፋኸውና ሙዚቃ ስትጫወት ለራስህም ማጣጣም አይቀርምና፣ እንዴት ነው የሙዚቃ ህይወት ከሙያ ውጪ ሙዚቃ በሌሎች ላይ የሚፈጥረውን በሙዚቃ አድናቂዎች ላይ የሚፈጥረውን ጥልቅ ስሜት እንዴት እንደምትረዳ የምትታዘበውን አጋራ። ነ እኔ እንደሚመስለኝ ሙዚቃ ምናልባት እግዚአብሔር ለሰው ላይ የሰጠው አንድ ማጂክ ነው ብዬ ነ ማሰበው። ምክንያቱም አንድ ኖት ስንጫወት ብቻውን አንድ ኖት ብዙ ስሜት ላይ ሰጥ ይችላል። አንድ ድምፅ ብቻ ማለት ነው፣ አንድ ፒች ግን ሙዚቃ ኦርጋናይዝ ተደርጎ ኮምፖዝ ተደርጎ አሬንጅ ተደርጎ ሲቀርብ ሊያስቅ ይችላል፣ ሊያስደሰት ይችላል፣ ሊያስለቅስ ይችላል፣ ኢሞሽናል ሊያደርግ ይችላል። ብዙ የሚገርም አይነት ኢሞሽንን በሰው ውስጥ ማምጣት ይችላል። እና ይሄ በጣም የሚገርመኝ ነገር ነው። እና እኔም ሙዚቃ በመጫወት ልምዴ ሳይ ብዙ ሰዎች ላይ ደስታን ሲፈጥር ያለው አንዳንዶች ላይ እንደ ዘፈና አይነት ለስለስ ያለና የትዝታ አይነት ዘፍ እንኮነ ደግሞ በሀሳቡ ሲሄዱ ይታያል። ስለዚህ በላይፋችን ውስጥ አንዳንዴ ላይፍ ዲፊካልት ነው በአለም ላይ ስለዚህ አይ ቲንክ እግዚአብሔር አንጎላችን ዘና እንዴ ረፍት እንድናገኝ ሪላክስ እንድናደርግ ከስትሬስን ትንሽ ነፃ እንድንሆን አንድ ሰጠን ማጅክ ነው ብዬ ያምናል። መልካም ሙዚቃ ፈጣሪ የሰጠን ተአምር ነው ብሏል ሄኖክ። ፕሮፌሰር ዮናስ ሙዚቃ እንደሚወዱ ይልቁንም በስራ ወቅት የጥናት ስራዎች በሚሰሩበት ሳይቀር ሙዚቃ እያጫወቱ ስራውን እንደሚሰሩ ተረድቻለሁ። ሙዚቃ በአንጎል ላይ የሚፈጥረውን ሁኔታ ጨምሮ ሳይንሱ ስለ ሙዚቃና ስለ አንጎል የሚለውን ለጊዜ ወደ ኋላ እናቆይና ሙዚቃ በግል ህይወቱ ያለውን ቦታ መልከት የምናደርግበትን እናስቀድም። እስኪ ይንገሩን ለሙዚቃ ያለትን ፍቅር አጋጣሚውን ጨምረው። አመሰግናለሁ አሉላ። በእውነቱ በተለይ የሀገራችን ሙዚቃ በጣም ነው ደስ የሚለኝ፣ የሙሉቀን መለሰ፣ የጥላሁን ገሰሰ፣ የማህሙድ ሁሉንም ነው የማዳምጠው። እና በምሰራበት ጊዜ ሙዚቃ እየሰማሁ ስሰራ በተለይ ስጽፍ፣ በተለይ የሙሉቀን ትልቅ ጉልበት ነው፣ መንፈስ የሚያጥብ ነገር ነው ነት እና አይደክመም። የተሻለ መንፈስ ነው የምሰራው። በእውነት ሄኖክ እንዳለው ይሄ ትልቅ የእግዚአብሔር ስጦታ ነው፣ እውነት ነው። በዛ ላይ እንግዲህ ቅድም ሄኖክ እንዳለው በእርግጥ እንደ ሙዚቃው አይነት ነው። ድሮ ትዝ ይለኛል በእኛ አቆጣጠር በሰባ አምስት በሰባ ስድስት ፈረንጆች ወደ ኤቲ ፎር እንደዚህ ብቻ የአስቴርን ሙዚቃ የምንሰማበት ጊዜ እንደ ፍቅር ያለ ያዘው ሰው እንኳን ፍቅር ስሜት ይሰማዋል። የአስቴርን ሙዚቃ ያኔ ሲሰማ እና ልብ የማንጠልጠል እና ትዝ ይለኛል፣ ልዩ ነበረ። በተለይ አንድ የሆነ ካሴት ያወጣችው በጣም በጣም ተወዳጅ እና ከዛሬ ይገርመኛል፣ እንደዛ አይነት መንፈስ ውስጥ ፍቅር ያለያዘውን ሰው እንኳን ፍቅር ያዘው እንዲሰማው እንደዛ አይነት ስሜት ውስጥ የሚከትና እና በእውነት ለሙዚቃ ታላቅ አድናቆት አለኝ። ሌላ ያው ሚኔሶታ እንደ አስራ አምስት አመት በምኖርበት ጊዜ ይሄ የሚኔሶታ ክላሲካል ሬዲዮ እንሰማ ነበር። መጀመሪያ ያው ቅልፍ እንዲወስዳቸው ነበር እሱን የምንሰማው በጣም ሁሉም ተመሳሳይ ነው የሚመስለው። ቀስ እያለ እውነት እሱም ትንሽ ስሜት የሚሰጠው ነው አግኝቻለሁ እና በጣም ትልቅ ነገር ነው። ተስማም አለው ከህነው ጋር ትልቅ ተሰጥቶ እግዚአብሔር የሰጠን ነገር ነው ሙዚቃ። መልካም አመሰግናለሁ። ሄኖክ ወደ አንተ ልመለስ። ቀደም ብለህ ጠቆም አድርገሃል፣ እንደ ሙዚቃው አይነት የሚፈጥረውም ስሜት መለያየቱን። ምናልባትም በምትጫወቱበትም ጊዜ እንደምትጫወቱት ሙዚቃ የእናንተም ስሜት አብሮ ከፍና ዝቅ የሚል የተለየ ሁኔታ የሚሰማችሁ ከሆነ እሱን አንድ እናድርግ። ሁለተኛ ለሙያ ከሚደረግ ለጥናት ከሚደረግ ባሻገር የሌሎችን ጥበብ ስራ ማድነቅ ሙዚቃ ሆን ብለህ ትሰማለህ ወይ? ሙዚቃ ተጫዋች ወይ ሙዚቃ ፈጣሪ ብቻይን አድማጭም ነህ ወይ ሄኖክ? የመጀመሪያው ጥያቄ እንደመመለስ ሙዚቃ ከላይፍ ጋር የተመሳሰለ ነገር አለው። ብዙ ጥሩ ኮምፖዚሽን የምንለው ሙዚቃ ላይ ኮምፖዝ ሲደረግ ወይም ሲቀናበር ትቀ ነበር ጥሩ ቴንሽንና ሪዞሉሽን አለው። ማለትም ውጥረትና እንደ መተንፈስ ነው በአማርኛ። ስለዚህ ጥሩ ኮምፖዚሽን ሄዶ ሄዶ ቴንሽን ይፈጥርና እሱን ሪዞልቭ ያደርጋል። ሪዞሉሽን ደግሞ አለው። እሱ ነው በጣም ሰው ላይ ስሜት የሚፈጥረው፣ ልክ እንደ ፊልም። በፊልም ባመሳብ ስለው፣ አሁን ፊልም ላይ ስናይ፣ ብዙ ፊልም ላይ ታሪኩ ይጀምራል። ከዛ ሄዶ ሄዶ አንድ ቦታ ላይ ጎልደን ሞመንት ወይም ሴክሽን ሚሉት አንድ ቦታ ላይ አንድ ቴንሽን ይፈጠራል። ወይ የፊልሙ አክተር ይታሰራል፣ ወይም እያዘር ወይም አንድ አደጋ ሊደርስበት ሂደ የሆናል። መጨረሻ ላይ ያው የሆሊውድ ሙቪ ከሆነ እንደምናውቀው፣ ሊዳክተር ያሸንፋል። እሱ ደግሞ ሪዞሉሽን ነው፣ ሲተነፍስ ነው ሰው። ሙዚቃ ኮምፖዚሽን በዛ አይነት ነገር አለውና በሰው ላይ ቴንሽን እና ሪዞሉሽንን ባላንስ አድርጎ የያዘ ጥሩ ኮምፖዚሽን ብዙ አይነት ኢሞሽኖች ይፈጥራል። ከዛ በዛው አያይዘው ወደ ሁለተኛው ጥያቄ ለመሄድ እኔ ሙዚቃ በጣም ወዳለው ሜሎዲ ያለው ነገር በጣም ወዳለው። ቅድም ዶክተር ናስ እንዳለው የሙዚቃ ዘፈኖች በጣም ነው የምወደው። የአስቴርንም ገዚ ከሷ ጋር ምድበኛ ወ ወደ ሀያ ስድስት አመት መጫወት እድል አግኝቻለሁ የነጥላውንም የነማሙድም በሙሉ ከዛ አንድ ኖት ሲያደርጉት ነገር እኔም ከመጫወት ሌላ አድማጭ የሚሰማ ደግሞ ከካንትሪ የእንግሊዝኛ ሙዚቃዎችንም በጣም ወጣለ። ድሮ መጀመሪያ ቢት ሀይስኩል የጊታር መጫወት ጀምሩ የቢትልሱን ዘፈን በመጫወት ነው የጀመርኩት። ታላቅ ወንድሜ የዊንጌት ትምህርት ቤት ነበር የሚማረው እና አስተማሪ ነበር ጊታሩን ይሸጠልን እና እንግሊዛዊ ነው ብዙ የቢትልሱን ዘፈን አስተምሮት ነበር። ከወንድሜ ደግሞ ሆነ የተማርኩኝ። ድሮም ቅሳቴ ወንጌላ የእንግሊዝኛ ኦልዲስ ሙዚቃዎች ይሰሙ ነበር።

እና ቆይ ድሮ ሙዚቃ ስንሰማ የሆነ ሜሞሪ ካለን ሙዚቃውን ስንሰማ እዛው ቦታ ላይ የሚወስድ ኦልሞስት በዛ ጊዜ የነበረውን ሁኔታ የሚያስታውሰን ቦታ ጋር ወዲያው ይወስደናል። ሁሉን አይነት ስታይል ሙዚቃ ሰማለሁ፣ ከኦልዲስ ጀምሮ። ጃዝ ደግሞ በጣም ወዳለሁ፣ በጣም ብዙ ጃዝ ሰማለሁ። የተወሰነ ክላሲካል ሙዚቃ ሰማለሁ። ሰው ማንኛውም ሙዚቃ ጥሩ ሜሎዲስ ካለው ኦፕን ማይንድ ነኝ፣ ይህን ብቻ ወዳለ አለንም። እዚህም ደግሞ ሁለት የሬዲዮ ፕሮግራሞች ያሉኝ፣ አንደኛው የጃዝ ሙዚቃ በየአይነቱ ከድሮ ጀምሮ እስከአሁን ድረስ ያሉትን የማጫወትበት ነው። ሌላኛው ደግሞ All this narration in the end of the 1960s, 70s, 80s, just የዱር እንግኛ ለሰኖች የማጫወትበት ፕሮግራም አለ። የሀይልኛ ኮሌክሽን ብዙ ኮሌክሽኖች ያለኝ የራሴን ስልም ብዙ ጊዜ ወት ሰማለሁ። ወዳለ ህይወትህ በሙዚቃ የተከበበ መሆኑን መረዳት አያዳግትም። ጥሩ የሙዚቃ አድናቂ አድማ ጭምጭምር ነ ሄኖክ። አሜሪካን ሀገር ብለህ ነበረ። አሜሪካን ሀገር የሚል ጀምረ ጠቀስ አድርገ ጥያቄ ሳስከትል ወደ ሌላ ወሰድኩ መስለኝ። ወደ ፕሮፌሰር ዮና እስከመመለሴ በፊት ምናልባት መናገር የፈለግከው ነገር ካለ ኦ፣ አሜሪካን አገር ስመጣ በአስራ ዘጠኝ መቶ ሰማንያ ነበር የመጣሁት በፈረንጆች አቆጣጠር ኤፕሪል። እና እዛ ብዙ ሙዚቃዎች ይሰማ ነበር ለብዙ ዓመታት እዛ የአሜሪካ ሙዚቃዎችን ብዙዎቹን የአሜሪካ ስታር የምንላቸውን ዘፋኞች በዛ ጊዜ ነበሩትን ከሰባዎቹ ጀምሮ ሰማንያዎቹ ያሉትን ብዙ አዳምጥ ነበር። ና እሱ አሁን ጊዜ ያለው ፕሮግራም ላይ ማጫወታቸው ብዙዎቹ በዛ ጊዜ ኮሌጅ እያለሁም እዛ ስኖር ያለውን ያህልኛ ትዝታ ነው ያመጡብኝ ዘፈኖች ናቸው፣ እንግሊዝኛ ዘፈኖች ማለት ነው። የአማርኛዎቹ ደግሞ የድሮዎቹ አዲስ አበባ ያለው መሰማቸው የነበረው ከዛ በኋላ መሰማቸውም አሁንም ድረስ መወጣቸው ገሰኖች አሉ። እነሱን ለመጥቀስ ፈልግ ግሮም ፕሮፌሰሩ ዮናስ ወደ እርሶ ልምጣ። ቀደም ብለው የግል ገጠመኙን ጨምረው አጫውተውን ነበር። ፍቅር ያልያዘውን ሰው እንኳን ፍቅር የያዘው ሰው እስኪመስል ይወስዳል ብለዋል የአስቴር ሙዚቃ በዋቢነት ጠቅሰው በእነኚህ ጥናቶች እንደተገለጸው ሙዚቃ ያናህል ተጽዕኖ የሚያደርግብን እንደው በተጨባጭ ሳይንሱ መልከት ያደረገው አንዳንድ ቦታዎች እንደውም ሙዚቃ በአንጎል ላይ ያለውን ተጽዕኖ በትምህርት መልክ የሚቀርብበትም ዩኒቨርሲቲ ተመልክቼ አለው ምንድን ነው እንደው በጠቅላላ የሚታየት ሙዚቃ ያን ያህል የገነነ ተጽዕኖ በሰዎች ላይ የማሳደር አቅሙ እንዲህ የታየበት አመሰግናላሉላ በእርግጥ ኒውሮ ሳይንስ ኦፍ ሚውዚክ የሙዚቃ ከአንጎል ውስጥ ከተለያዩ ክፍሎች ጋር ስላለው ግንኙነት የሚያጠና ሙያ። ለምሳሌ ያክል ኖርዝ ዌስት ዩኒቨርሲቲ ውስጥ ፍሮም ሴንሴሽን ቱ ካግኒሽን ማለትም የውጭው ዓለም በአይናችን የምናየው በጆሮአችን የምንሰማው በእጃችን የምንዳስሰው አፍንጫችን የምናሸተው ከውጭ ዓለም የሚመጣው መረጃ በተለያየ ደረጃ ያልፋል። የመጀመሪያው ደረጃ ያንን መረጃ በትክክል ከየት እንደመጣ ማወቅ ነው። ለምሳሌ ያክል አንድ ሰው ትንሽ በመርፌ ከተወጋ እግሩን የአውራ ጣቴ ላይ እዚች ጋ እንዲህ አይነት መርፌ አለች ብሎ ያችን ቦታዋን እዚህ ጋ ነው የሚለውን ሎካላይዝ ለማድረግ ወይም ለመረዳት የሚያስችለው የመጀመሪያው ደረጃ ነው። ይሄ ከየት መጣ፣ ምንድን ነው የሚለው ከዛ እያለ ሁለት ሶስት አራተኛ ደረጃ ይደርስና ወደ አምስተኛ ወደ አራተኛው በእሳቸው ፕሮፌሰር ሜዙላም ያጠኑት ማርሴል ሜዙላም ይባላሉ። የሚሄደው ደግሞ የአንጎል ክፍል፣ በተለይ ይሄ ሊምቢክ ሲስተም የሚባለው ከስሜት ጋር የተያያዘ ነው። ስሜትን፣ ሰውነታችን ውስጥ ያለውን ስሜት ከውጭው ጋር የሚያገናኝ ነው። እና ሙዚቃ ሊምቢክ ሲስተም የሚባለው ከስሜት ጋር የተያያዘ የአንጎል ክፍል ጋር ይያያዛል። እንደገና ደግሞ በእጅ ጆሮ ከዓይን ከነዚህ የሚመጡ መረጃዎች ጋር ይያዛል። ለምሳሌ አንዱ የታወቀው ጥናት በፒያኖ የሚጫወቱ ሰዎች እጅ የሚወከልበት የአንጎል ክፍል እንግዲህ እያንዳንዱ የሰውነት ክፍላችን አንጎል ውስጥ ጠቅላይ መምሪያ ያለው እና ፒያኖ የሚጫወቱ ሰዎች የነሱ ጣት የሚወከልበት ስፍራ ትልቅ ጋሻ መሬት ሌላው ምናልባት እንደ ትንሽ ትንሽ ኩርማን መሬት ሊሆን ይችላል። ግን እሱ በሰፊ በተለይ ፒያኖ ነው የሚጫወቱ ሌላም ስትሪንግ እንደ ጊታር የሚጫወቱ እነዚህ ነገሮች፣ ይሄ ሞተር ፋንክሽን ማለትም አጥንት ከስጋ ከእጅ ጋር ተያይዞ የሚወከልበት የአንጎል ክፍል ጋር የሚያያዝ ነው። ሌላው ደግሞ አሁን ፕሮፌሰር ኬኔት ሃይልማን የሚባሉ ዩኒቨርሲቲ ኦፍ ፍሎሪዳ አሉ። እሳቸው ነው ክማሎላ መለታችሁ ብታዩት፣ የእሳቸው ጽሑፍ በኦንላይን አለ በነፃ ለቀውተን ኒውሮ ባዮሎጂ ኦፍ ክሬኤቲቪቲ በአጠቃላይ ፈጠራ። አሁን ሄኖክ አዲስ ሙዚቃ ለማውጣት በሚጥርበት ጊዜ ምን ምን ነገር ውስጥ ያልፋል የሚለውን እሳቸው ያጠናሉ። ፈጠራ ውስጥ ሲገባ ምን የአንጎል ክፍሎች ምን ያደርጋሉ። እና እሳቸው እንዳዩት ከድሮ ጀምሮ ያለውን ጥናት ሰባስበው ነው ያሉት። እና አንደኛ የመጀመሪያው ደረጃ ፕሬፓሬሽን ዝግጅት፣ አንድ ነገር አንድ ሰው ሊፈጥር ሲል ለዛ ዝግጅት ያደርጋል። ያነባል፣ ወይም ይለማመዳል፣ ያሰላስላል፣ መረጃ ከዚያ ያመጣል። ከዛ ከሌን ላክልኝ ያቀነባብራል። እዛ ይሄ ፕሬፓሬሽን የሚባለው ምናልባት ከአንጎል ችሎታ ከኢንቴሊጀንስ ጋር እያያዛል የሚል ግምት ነበር ድሮ እና በእርግጥ ስታንፈርድ ዩኒቨርሲቲ አንጎል ችሎታ የሚያጠኑት ሰውዬ ይሄ ኢንቴሊጀንስ አይኪው የሚያጠኑት ድሮ ከመቶ አንድ ሰው አይኪው የአንጎል ችሎታ ቁጥሩ ከመቶ ሰላሳ ዘጠኝ በላይ ከሆነ ጂኒየስ ነው ብዙ ነገር ማድረግ ይችላል ብለው ነበር። እና ህጻናቶቹን ወደ በመቶ የሚቆጠሩ ህጻናቶች ይህንን ፈተና ሰጥተው ከመቶ ሰላሳ ዘጠኝ በላይ የሆኑት ሁሉንም ተከታትለዋቸው ነበር። በኋላ ግን አንዳንዶቹ ጂኒየስ የተባሉት በፈተና ውጤት፣ በኑሮ ላይ እምብዛም ፈጠራ ውስጥ አልገቡም። ነገር ግን መቶ ሀያ አምስት ከንቱ ከጂኒየስ በታች ውጤት ያደረገው መቶ ሀያ አምስት አይ ኪው የነበረው ሰው ስመረት ይቻዋለሁ እሱ ኖቤል ፕራይዝ በፊዚክስ አገኘ። ስለዚህ የግድ አሁን ኢንቴሊጀንስ የግዴታ መሆን አያስፈልግም፣ ከፍተኛ መሆን አያስፈልግም። ነገር ግን ተደጋጋሚ ያዩት ነገር ደግሞ ደጋግሞ መስራት አታካችን፣ ደጋግሞ የመስራት ነገር። ለምሳሌ አሁን ሙዚቀኛ ጊታሩን ፒያኖውን ደጋግሞ የመጫወት ያ መሰረታዊ ነው ለፈጠራ ችሎታ። በተጨማሪ ሌሎች ነገሮች ሊጨመሩ ይችላሉ። ይሄ ፕሬፐሬሽን ቀጥሎ ነው። ኢንኩቤሽን ማለትም አንዳንዴ ሰውዬው ምንም ስለ ፈጠራም ሰዓት ፕሬፓሬሽኑን ጨርሶ ወይ ኳስ ሜዳ ነው ርጋጨ ሜዳ ላይ እየተጫወተ ውሃ እየተራጨ ድንገት ጥሩ ሀሳብ ሊመጣለት እና ያ ኢንኩቤሽን ፌዝ ይሉታል። ወይም አንዳንዴ የፈጠራ ሰዎች ጠዋት ከእንቅልፋቸው ሲነሱ ነገር ይመጣላቸዋል። አንዳንዶቹ እንዲያውም ከሌሊት ተነስቶ የሚጽፉም አሉ ይባላል ሀሳብ ድንገት ፈጠራ ሀሳብ ሲመጣለት አንዴ ፈረሱን ታጠቅ ብሎ ከያዘ መሸምጠት ነው አለ። ያ ኢንኩቤሽን ፕሮፌሰር ሃይልማን ኢኖቬሽን በሚል አጠቃለው። ከዛ ደግሞ ኢሉሚኔሽን። ይሄ ለምሳሌ ድሮ ሳይንቲስት ዩሬካ ያለው ውሃ አርኪሜዲስ፣ አርኪሜዲስ ነው ገንዳ ውስጥ ገብቶ ውሃው ሲፈስ፣ በቃ ቮሊዩም ስለሚባለው ነገር መሰረታዊ ነገር ያገኘው እሱ። አሁን ያ እንግዲህ ኢሉሚኔሽን ስቴጅ ልታል እንግዲህ የተለያዩ የተለያዩ ደረጃዎች አሉት። እናም የተለያዩ አንጎል ክፍሎች በዚህ ስራ ላይ ይሳተፋሉ። መልካም ሄኖክ፣ አንድ የመጨረሻ ጥያቄ ላንተ ለወርወረ ሙዚቃ በምትጫወቱበት ጊዜ ሙዚቀኞች ምስል ከሳች ሁኔታ ይኖራችኋል የሚባል በጥናቶቹ የፈነጠቀ ነገር ላንሳ። አንድ ሙዚቃ ስትሰማ ኖታውን ጊታር ከሆነ የቱጋ እንዴት እንደ ተመታ ወደ ማሰብ ይወስደሃል። ቅድም ቀደም ብሎ ድሮ በልጅነት ወይም በዚያ ጊዜ ወደ ሰማነው ቦታ በሀሳብ ይወስደናል እንዳልከው ለእናንተ ለሙዚቀኞች ሙዚቃው የተቀመረበትን መንፈስ ሁኔታ እንድታስብ ያደርግ ይሆን? ሙዚቃ በምትሰማበት ጊዜ እንደ ተራ አድማጭ ሙዚቃውን ጥሩ ነው በሚል አትገታምና። ጥሩ ጥያቄ ነው በጣም አለና። እኔ ሙዚቃ ስሰማ ለምሳሌ እንዲሁ ላላሴ ደስታ በምሰማበት ጊዜ ብዙ ጊዜ እንደዛ በዲቴል ለመስማት አልፈልግም። ጄነራል ላንድስኬፑን ወይም የወዘኝም ቦታ ለማዳመጥ እና እንጆይ ለማድረግ ነው መሞክረው። ግን ሙዚቃ አስተማሪም ስለሆንኩኝ ሴም ታይም ተማሪዎችንም ብዙ ጊዜ ሙዚቃ ተማሪዎችን ሙዚቃ የሰርኩ አጫወትላቸዋለሁ እንደ በዛ አይነት ስንሰማ ግን በሙዚቀኛ ጆሮ ለትምህርት ወይም ደግሞ አንድ ነገር ለማግኘት ወይም አንደርስታንድ ለማድረግ ስንሰማ ግን እያንዳንዱ ሙዚቃ ላለው ነገር አዳምጣለሁ። ስለዚህ አሁን አንተ እንዳልከው እዛ ላይ ምን አይነት ሙድ እንደሚፈጥር፣ አጫወቱ እንዴት እንደሆነ፣ ሀርማኒው ምን ያህል ኮምፕሌክስ ነው ወይም ደግሞ ምን ያህል ሲምፕል ነው ወይም ደግሞ ፎርሙን የዘፈኑን ስትራክቸር ስትራክቸር ማለት የዘፈኑን ተጀምረ እስከ ያህል ለምሳሌ ኮረሱ የት ጋ ነው፣ አዝማቸው የት ጋ ነው፣ ቨርሱ የት ጋ ነው ወይም ደግሞ ክላይማክስ ሄድጋ ነው ኢምፕሮቫይዜሽናል ሙዚቃም ከሆነ ደግሞ ኢምፕሮቫይዜሽን የሚያደርጉ ሰዎች የሚጠቀሙበትን አንዳንድ ከነ ቴክኒኩ ሳይቀር በዛ አይነት በሙዚቀኛ አይነት ጆሮ ፎከስ አድርጌን አዳምጥበት ጊዜ አለ። በተለይ ለማስተማር እና ራቴን ለመማር ወይም ደግሞ ተማሪችን አንድ ነገር ለማሳየት ስፈልግ በዛ አይነት ጆሮ እሰማለሁ። አሁን አንተ ባልከው በሙዚቀኛ አይነት ጆሮ ግን ብዙ ጊዜ ለራሴ ቤቶኜ ለመዝናናት ስሰማ ያንን ከባድ ነው። አንዳንዴ ያንን ትታገላለህ፣ ግን በተቻለ መጠን ግን ዝም ብዬ ጠቅላላ አሁን ኢንጆይ ለማድረግ ብቻ ዲቴር ሳርገ በረ መስማት እሞክራለሁ። ግን አንዳንዴ ሁለቱን መነጣትሉ ያስቸግራል፣ ያስቸግራል። አንዳንዴ ሳሮት ቤት ጊታሩ ጊዜ ይሄን ነው የሚሰራ ይሄን ቦስ ነክተዋል የሚለውን ነገር ሳሮት ይመጣል። ግን ብዙ ጊዜ በዚህ አይነት ነው ሁለቱን ማይሆን ግሩም የሙዚቃ ወጋችን ይቀጥላል። አድማጮች ሙዚቃ ሲሰሙ፣ በመድረክ ሲመለከቱ በውስጣቸው ያደረውን ስሜት የየበኩላቸውን አጋጣሚዎች እንዲያካፍሉን እጋብዛለሁ። ሙዚቃ ያለበት ቤት ቱ ሳምጪ ነው እስከሚለው ድረስ የሚሄዱ ጭብጦችን ፕሮፌሰር ዮናስ በሙያው ይመለከቱልናል። በሙዚቃ የጀመርነው ወግ ተከታታይ ነውና በተለይ የማከም ተጽዕኖውን በተመለከተ በቀጣይ ፕሮግራማችን እናነሳለን። ፕሮፌሰር ዮናስ እንዳለ ገዳ፣ ህንወቅ ተመስገን፣ እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።